SBS Radio. ከSBS Radio ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አቶ የሸዋስ አሰፋ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር፣ ኢዜማ ፋ ሆኖ ከተመሰረተ በህብረ ብሔራዊ ፓርቲነት ስድስተኛ ወሩን አገባዶ ወደ ሰባተኛው የተሸጋገረ ነው። ባለፉት ስድስት ወራት ውስጥ የኢዜማ ዋነኛ እንቅስቃሴዎች ወይም ጉልህ ፖለቲካዊ ስራዎቹ ላብነት የሚነሱ ቢኖሩ ምን ይሆናሉ? በጣም አመሰግናለሁ ካሳሁን ሽሽን፣ በጣም አመሰግናለሁ። ዜማ ባለፉት ስድስት ወራት ከመሰረታ ጀምሮ በርካታ እንቅስቃሴዎች አድርጓል። ከዚ ውስጥ ግን ዋናው ምስረታው እና መሰረት መጣሉ ነው እና ይሄ ለኛ በጣም ትልቅ እንቅስቃሴን ትልቅ አችቭመንትም ነው። ሰባት የፖለቲካ ድርጅቶችን አክስመን ነው ፓርቲውን መሰረት ነው። ከተመሰረተ በኋላ ሌሎች ሶስት ተቀላቅለዋል። ስለዚህ አስር የፖለቲካ ድርጅቶች ራሳቸውን አክስመው በየወረዳው የተዋቀሩበት ፓርቲ ነው። መሰረት ወደ ሶስት መቶ አስራ ሁለት ወረዳዎችን ነበር የሸፈነው በመላ ሀገሪቱ፣ አሁን ወደ አራት መቶ ደርሷል። እንግዲህ ከአምስት መቶ አርባ ሰባት ወረዳ አራት መቶዎችን ሸፍኗል። መቶ ምናምን ነው የሚቀረው፣ እነሱንም በቀጣይ ወራት የምንሰራቸው ይሆናል። ከዛ በተጨማሪ እንግዲህ የፖሊሲ ሰነዶችን አዘጋጅተዋል ወደ አስራ ስድስት የሚሆኑ በውጭ ሀገር በርካታ ከተሞች ላይ የድጋፍ ማህበራትን መስርተዋል። ከሁሉ በላይ ግን አባልነት ሰው የሚመዘገበው በወረዳው በሚኖርበት አካባቢ ስለሆነ በየጊዜው በየቀኑ በተመሳሳይ ሰዓት አራት መቶ ሰው በየወረዳው ይመዘገባልና ስትራክቸሩን መዘርጋት ለህዝብ ጥሩ አማራጭ አድርጎ ማቅረብ መጀመሪያው ጥረታችን ነበረ። እሱ ከሞላ ጎደል ተሳክቶልናል። የኢትዮጵያ ህዝብ ጥያቄ ወደ አንድ የምንጠቅልላው ቢባል በመረጥኩት ልተዳደር የሚል ነው የሚሆነውና ለዛ ደግሞ አማራጭ የፖለቲካ ድርጅት ያስፈልጋል። በአማራጭ የፖለቲካ ድርጅት የነበሩት አሉ ግን ጠንካራና በዥሁን ፓርቲ ሊፎካከር የሚችል ፓርቲ ማቋቋም በህዝብ የሚታመን የፖለቲካ ድርጅት አገሪቱ ላይ እንዲኖር ማድረግ ነው እና ባለፉት ስድስት ወራት ይሄ የተሳክቶልናል የሚል እምነት ነው ያለኝ። በጣም ትልቅ ሰፊ ከቨሬጅ ያለው በጣም በሰው ሀይልም በፋይናንስም በፖሊሲ ሰነድም በሁሉ ነገር ዝግጁ የሆነ የፖለቲካ ድርጅት እዚህ ሀገር ላይ ማምጣት ይችለናል። እና የአሁን የኢትዮጵያ ህዝብ አዲስ የሚመሰረተው ኢህአዴግ የነበረው ፓርቲ ምክርግና ፓርቲ የሚባለው ከዚህ በፊት ተሰብስቦ የነበሩት መድረክ በተጨማሪ ኢዜማ ጥሩ ሁኔታ የሚገኝ ፓርቲ ነው። ስለዚህ ቢያንስ ሁለት ሶስት ፓርቲ ያለው ኢትዮጵያ ህዝብ ማለት ነው እና ይህን በማድረግ እንግዲህ እርግጥ ተሳክቶልናል የሚል እምነት ነው ያለኝ። ግባችንም ባለፉት ስድስት ወራት ፓርቲውን በደንብ የህዝብ ማድረግ የህዝብ መሰረት እንዲኖረው ማድረግ ከታች ወረደና በተመሳሳይ ሰዓት ብዙ ፕሮግራሞችን የሚያደርግ አሁን እንደምናየው ማለት ነው ውጭ ሀገርም ሀገር ውስጥም ክፍለ ሀገርም በተለይ በሁሉም የሀገሪቱ ክልሎች ከመቀሌ እስከ ሞያሌ፣ ከጅጅጋ እስከወለጋ በተመሳሳይ ማንንም ሃይማኖቱን፣ ብሔረሰቡን ሳይጠይቅ ሁሉንም ዜጋ የሚያሳትፍ የፖለቲካ ድርጅት ነው። መሰረት ነው ሳልተምና ለሚልነት አለን ከሳ ድርጅት ከተመሰረተ በኋላ ፓርቲነት ህይወት እንዲኖረው አሁን እንዳነሱት ድርጅቱን የህዝብ ማድረግ ያስፈልጋልና ኢዜማ ኢትዮጵያ ህዝብ እንዲሆን ኢትዮጵያን ህዝብ ይሁንታ ወይም ውክልና ያስፈልገዋል። በዛው ድምፅ አግኝቶ ተቀመጥ በወንበሬ ተናገር በከንፈር የሚባልበት ፓርላማ ውስጥ ገብቶ የነዛን የተወከሉባቸውን አካባቢዎች ጥቅም ለማስጠበቅና በሀገር አቀፍ ደረጃም ጉልህ ሚና እንዲኖረው በፖሊሲ ቀረጻ ውስጥ ለማስቻል አንዱ መንገድ ዲሞክራሲያዊ ምርጫ ነው። ምርጫው በግንቦት ወር ውስጥ እስካሁን በተያዘለት ፕሮግራም ከሄደ ሊከ ሊካሄድ ይችላል። እና ለዛ ምን ያህል ዝግጁ ናችሁ? ኢዜማን የህዝብ ሀብትና የህዝብ ውክልና ያለው ፓርቲ ለማድረግ። በጣም ጥሩ። በኢዜማ እምነት ቀጣዩ ምርጫ በግንቦት ይደረግ፣ በሌላው ቀጣዩ ምርጫ ከባለፈው ምርጫ የተሻለና የተለየ እንዲሆን ጽኑ አቋም ነው ያለን። ምክንያቱም ከዚህ በፊት የነበሩ ምርጫዎች የስሙላ ምርጫዎች ናቸው። ከደርግ ምርጫዎች፣ ከንጉሱ ምርጫዎች የተሻሉ አልነበሩም። ስለዚህ የተሻሉ ለማድረግ የመጀመሪያው ስራ እኛ እንግዲህ በሀገራችን በውጭ ሀገርም ስየማ የሚታወቅበት ኢትዮጵያ ውስጥ ሰላምና መረጋጋት መኖር አለበት፣ የህግ የበላይነት መስፈን አለበት። ይህን ለማድረግ ደግሞ የምንችለውን አስተዋጽኦ እናደርጋለን የሚል የመጀመሪያው እምነታችን ነው። ሰላምና መረጋጋት ሳይኖር በግርግር ውስጥ ሌባና ጤነኛውን መለየት በማይቻልበት ወይም በግን አቀብሮ መለየት በማይቻልበት ሁኔታ ምርጫ አይደረግም እና ይህ መጀመሪያው ነገር ሰላምና መረጋጋት ኢትዮጵያ ውስጥ እንዲኖር ማድረግ ነው። ሁለተኛው ለውጡ ተቋማዊ እንዲሆን እና በየተቋሙ የተጀመሩት ለምሳሌ በምርጫ ቦርድ፣ በፍርድ ቤት፣ በሚዲያ አሰራር፣ በጠጥታ ተቋማት የተጀመሩ ሪፎርሞች ምርጫ የዕለት ሁለት አይደለም እና የሚጭበረበረው ከዚያ በፊትም ከዚያ በኋላም ባሉት ስለሆነ አስፈጻሚዎች ደግሞ እነዚህ ተቋማት ስለሆኑ ስርዓት ባለው ሁኔታ ህዝብ የሚያምነው ተቋማቱን መራሮች ሰዎች መቀየር፣ የተቋማቱን አወቃቀር ከዚህ በፊት የጌታ የጌታና ሎሌ ወይም የካድሬ ሰንሰለት የነበረውን እሱን መበጠስና ማስተካከል፣ ከመንግስት ፍጹም ነጻ ማድረግ ከዚህ በተጨማሪ ደግሞ ለነዚህ የተደረጉ ማሻሻዎች የህግ ማዕቀፍ ማበጀት የሚሉት ስራዎች መሰራት አለባቸው በሚል እነዚህም በጋራ ከሌሎች ፓርቲዎች ጋርም፣ ከገዢው ፓርቲ ጋርም፣ ከሲቪል ማህበራት ጋርም አብረን በየሰሚናሩ በየውይይቱ እየተገኘ ለራሳችን የሚያስተዋጽኦን በዜጋም በፓርቲም ስናደግ ቆይተናል። በማለት እንግዲህ ለብቻ የምንሰራው ተወዳዳሪ ሊያደርግን የሚችል ተመራጭ ሊያደርግን የሚችል የፖሊሲ ሰነድ ማዘጋጀት ነው። እና በዛ በኩልም በደንብ ተዘጋጅተናል። ምሁራን አባል የሆኑም ያልሆኑም በኢትዮጵያ የበግ ያለ ሚሊክን ለግብርናውም፣ በትምህርቱም፣ በአካባቢ ጥበቃውም፣ በስራ ድል ፈጠራው በሁሉም መንገድ የፖሊስ ሰነዶችን አዘጋጅተናል። እና እንዳልከው በቀጣዩ ምርጫ ዜማ ጥሩ አማራጭ ሆኖ ለመቅረብ ሰርቷል። ቀጣዩን ምርጫ ግን ቀጣይ ምርጫ ብቻ ከዚህ በፊት እንደነበሩት ምርጫዎች ብቻ ሳይሆን የኢትዮጵያ ሕዝብ በተለይ አሁን ያለው ትውልድ ጥሩ ስራ ሰርቶ በታሪክ መዝገብ ላይ ራሱ ስሙን የሚያስቀምጥበት ወይም ደግሞ አበላሽቶ ከዚህ በፊት እንደነበሩት ትውልዶች የሚወቀስበት ብቻ ሳይሆን ሀገሩንም ለአደጋ የሚያጋልጥበት ክርክር ስለሚሆን በጣም በጥንቃቄና ኃላፊነት የሚሰማው ፓርቲ ደረጃ ነው እየሰራ ነው ያለ ነው እና አሁን ባለው ቅድም በተጣቀስኳቸው ነገሮች ዜማ በጣም ጥሩ አስተዋጽኦ አድርጓል። ይልመታለች ኃላፊነትን የሚሰማ ፓርቲ ነው ዜማ ብለዋል፣ ወይም በዛ መልክ እየሰራ እንደሆነ ገልጠዋል። አሁን በሌላ በኩል ዜማ ከተመሰረተ በኋላ በተለይም በሀገሪቱ ውስጥ የተለያዩ ሁኔታዎች በሚታዩበት ወቅት ፌዴራል መንግስቱ ላይ ሌላ ተቃዋሚ እንደሚያደርገው የዚህ አይነት ሊጠነከሩ ሀሳቦችን የመግለጽ ወይም የፖለቲካ ጥቃት የመሰንዘር ሁኔታዎችን አልተጠቀመም ብለው በአንድ በኩል ተለሳልሰዋል፣ ወይም ደግሞ ተጠቃለው እዛ ገብቷል በሚል ይሆናል። ትችት የሚሰነዝሩ ወገኖች አሉ፣ በእናንተ ላይ። በሌላ በኩል ደግሞ የኢዜማን ኢትዮጵያውያን ለመጀመሪያ ጊዜ የበሰለ የሰከነ እና ኃላፊነት የሚሰማው ፓርቲ ሆኗል፣ ዋኪ በሆነበት ወቅት ኦፖርቹኒስት ሆኖ መንግስት ላይ ጥቃቶችን አልሰነዘረም፣ ያም ከፓርቲው ይልቅ ሀገርን የሚያስቀድም መሆኑ ታይቷል እና ለመጀመሪያ ጊዜ በሳል የሆነ የፖለቲካ ፓርቲ ወጥቷል በሚል በተቃራኒው በበጎ የሚያነሷችሁ አሉ። እነዚህን ሁለት አታዮች እንደምን ይመስላቸዋል? በጣም ጥሩ። እንግዲህ ይሄ ሬዚስታንስ ወይም ግብ ግብ በነበረበት ጊዜ በነበረበት እና በሚያስፈልግበት ጊዜ እዛ ውስጥ የነበርን ሰዎች በተለያየ ድርጊትም ውስጥ በተለያየ ንቅናቄዎችም ውስጥ ይሆንል በሚገባው ጊዜ በሚገባው ሁኔታ አሳይተናል የሚል እምነካለን የሚያምኑ ሰዎች እንዲሁም በአብዛኛው በዛን ጊዜ ያልነበሩ ናቸው እና አገዛዙን ፊት ለፊት የተጋፈጡ በፍርድ ቤት እጃችን በካቴና ውስጥ እያለን ፊት ለፊት የነበረውን አገዛዝ የገጠም ሰዎች ነን እና ይሄ ብዙም ውሃም ይቋጠር አይደለም። ከዛ ይልቅ የኛ እምነት አሁን አምባገነናዊ ስርዓትን ለማፍረስ በተጠቀምንበት መገሻ በፍጹም ዴሞክራሲያዊ ስርዓት ልንገነባበት አንችልም። መሳሪያ መቀየር አለብን፣ አሰራር መቀየር አለብን፣ በኃላፊነት መንቀሳቀስ አለብን። አሁን ሀሳብ ለመስጠትም ዴሞክራሲያዊ ስርዓት የሚያስፈልጉ ሁኔታዎችን ለመስራትም እድሉ አለ። በተረፈ ከዚያ ውጪ የሆነ ባገነናዊ የሆነ ሀሳብን ለመግለጽ የማያስችል ሁኔታ ሚፈጠር ግን፣ ያ ባህሪያችን፣ ያ በፊት የነበረ ወገናችን በፍጹም የትም ሊሄድ አይችልም። ግን እኛ እንደምናምነው የተለያዩ የፖለቲካ ስኮላር እንደሚናገሩት ዲሞክራሲያዊ ስርዓት የሚገነባው በዲሞክራሲያዊ መንገድ ብቻ ነው። እሱም በንግግር በውይይት፣ በክርክር እና በበሰለ ድርድር ነው። በዱላ በቆንጨራ፣ በክላሽ፣ በጠመንጃ ፈሙዝ በፍጹም ዲሞክራሲያዊ ስርዓት ሊበቅል አይችልም። እና ይሄን በማሰብ ከዛ በላይ የእኛ ትግል ብቻ ሳይሆን ከዚህ በፊት የነበሩ በሀምሳዎቹ በስልሳዎቹ ከዛም በኋላ የነበሩ ትውልዶች ላባቸውን ደማቸውን ያፈሰሱበት ትግል የሚቋጭበት ኢትዮጵያ ለአንድና ለመጨረሻ ጊዜ በዲሞክራሲያዊ ስርዓት የምትሸጋገርበት ሂደት ስለሆነ፣ ይህንን በኃላፊነት እንዳልኩ የሌሎችም የሌሎችም ትውልዶች ትግል ያለበት ስለሆነ፣ በኃላፊነት መምራት አለብን። ፍጹም ከስሜት ነጻ መሆን አለብን። ከጀብደኝነት አንበረከኩት አሸነፍኩት ከሚል ስሜት በፍጹም መውጣት አለብን። አሸናፊነታችንንም ትክክል ማን ማድረግ አለብን። ኢትዮጵያ ውስጥ አሸናፊነትንም ተሸናፊነትንም በትክክል ማስተዳደር አለመቻል ነው አንዱ ችግር እና የኢትዮጵያ ህዝብ የኢትዮጵያ ወጣት በተለይ በዚህ ዘመን ያለ ሰው በሙሉ አሸንፏል የሚል እምነት አለን። ምክንያቱም ሀገሩ ላይ አስተዋጽኦ ለማድረግ በሀሳቡ ለመደመጥ ከፈለገም ተወዳድሮ ለማሸነፍ ሀሳብ ይሄ ትግል እድል ፈጥሯል እና ይህንን ማበላሸት በእውነት ትውልድ ይቅር የማይለው ነው የሚሆነው እና የኢትዮጵያ ህዝብ ያለፉትን መስዋዕትነት የከፈሉ እናቶቻችን፣ አባቶቻችን ይጨምራል። ወደፊት የሚመጡ አሁንም ያሉ ቀኝና እግራቸውን የማያውቁ ህጻናትን የነሱንም ተስፋ ይጨምራል። አሁን ያለውን ህዝብ ብቻ አይደለም። እና ብጹም በሆነ በኃላፊነት መንፈስ ነው እየተንቀሳቀስ ነው ያለ ነው ይሄ የኢትዮጵያ ብዙ ገብቶታል ብዬ አስባለሁ ነገር ግን ሲዘራብን የነበረው ዘረኝነት የተወሰኑ ጽንፈኞችን አያዋጣም ማለት አይደለም እነሱም እየዋለ እያደረ ጊዜ ባገኙ ቁጥር ወደ ቀልባቸው የሚመለስ ይሆናል የሚል ተስፋ ነው ያለን በአጠቃላይ ግን እኛ በዚህ ፍጹም ሀላፊነት በሚሰማው መንፈስ ነው እየተንቀሳቀስ ነው ያለ ነው እና ብዙ የኢትዮጵያ ህዝብ ደግሞ የባህል የሃይማኖት ህዝብ ስለሆነ ተረድቶናል የሚል ሳቤ ነው ያለን የምርጫው ጉዳይ ተነስቷል። እዚህ የምርጫው ጉዳይ በተለይ እስካሁን በጠቅላይ ሚኒስትሩ አንድ በት እንደተገለጠው በተያያዘለት ፕሮግራም ወርሃሜ ውስጥ ወይም ግንቦት ውስጥ ምርጫው እንደሚካሄድ ነው። ሌሎች ወገኖች ደግሞ ምርጫው መራዘም አለበት፣ አሁን ባለው ሁኔታ ያለው የመረጡኝ ዘመቻ ለማድረግ አስተማማኝ አይደለም ይሉ። ከሲዳማ ህዝበ ውሳኔ ምን አይነት ግንዛቤ ወስዳችኋል? ምርጫውን በተያያዘለት በግንቦት ቢካሄድ መልካም ሊሆን ይችላል ሊያስኬሄድ ይችላል የሚል እምነት አለ ወይ ፓርቲ የእናንተ የምርጫን ሰሌዳ አስመልክቶ ያለው አታይ ምንድን ነው? መልካም እንግዲህ መቼም የኢትዮጵያ ፖለቲካ በጣም በፍጥነት ነው የሚገለባበጠውና ከተወሰኑ ሁለት ሶስት ወራት በፊት እኛ በተለይ ሐምሌ ነሐሴ አካባቢ ምርጫው ትንሽ ለመራዘም ክፍት መሆን አለበት ተቋማቱ መስተካከል አለባቸው፣ ምርጫው ላይ ሳይሆን ትኩረታችን ሽግግሩ ላይ ይሁን የሚል አቋም ነበረ ነው የዛን ጊዜ በፍጹም ካልተደረገ ሞተ እንገኛለን የሚሉ ነበሩ። አሁን ከሶስት እና በሁለት ወራት ውስጥ ተገለባብጦ ደግሞ እኛ በፍጹም መደረግ አለበት ምክንያቱም ዝም ብሎ ማንም እየተነሳ የሲዳማ ወኪል ነኝ፣ አፋር ወኪል ነኝ፣ የአማራ ወኪል ነኝ፣ የኦሮሞ ወኪል ነኝ የሚልበት ነገር መቆም አለበት። ይሄ ደግሞ ሊቆም የሚችለው በተሻለ ሁኔታ ህዝቡ የሚያምነው ምርጫ ሲደረግ ነው በሚል ተዘጋጀን ነው ያለ ነው። እና በጣም በሚገርም ሁኔታ ነው ሁኔታዎች የሚቀያየሩት እና ብዙ የሚፈልገውን መወከል መቻል አለበት እና ለዛ እየተዘጋጀ ነው ያለ። ነው በእርግጥ ከዛ በፊት መቅደም የነበረባቸው ነበሩ፣ እንደ ሕዝብና ቤት ቆጠራ አይነት አሁነቶች መቅደም የነበረባቸው እንግዲህ እኛ ልዩነት ነው ይሄ ግን ጠባብ በሆኑ ልዩነቶች እኛ ሀገራችንና ና ህዝባችንን ና አናፈርስም፣ አደጋ ወደሚጥል ነገርም አንሄድም። ግን በየጊዜው በየስብሰባው ድል ባገኘበት ሁኔታ ሁሉ እንገልጻለን። የሆነ ሆኖ በእኛ በኩል አራት መቶ ወረዳ ላይ ተደራጅተናል ስንል አራት መቶ ወረዳ ላይ ለተወካዮች ምክር ቤትም ለክልል ምክር ቤትም እጩ ማቅረብ እንችላለን። የመጫ ካምፔን ማድረግ እንችላለን። ታዛቢ ማቅረብ እንችላለን። በእኛ በኩል ጥሩ ተወዳዳሪ ሆነናል ስልህም በዚህ ሁኔታ ነው ሀገር አቀፍ ደረጃ ብቻ ሳይሆን በክልልም በዞንም ሁሉም በወረዳ ደረጃ ምን መሰራት አለበት? የሚል በየወረዳው የጥናትና ስትራቴጂክ ኮሚቴ አለ። ያ ወረዳ ላይ ምን ምን ቢሰሩ ነው ወይም ምን ምን ይሰራለሁ ብሎ ነው ያ የወረዳ ተወዳዳሪ መሳተፍ ያለበት በሚል በጥሩ ሁኔታ እየተዘጋጀ ነው ያለ ነው። በአጠቃላይ ግን አሁን ያለን እምነት ዝም ብሎ ያም እየተነሳ ወኪል ነኝ የሚልበት ህዝቡም ግራ የሚጋባበት አካሄድም መቆም አለበት። ይህን ሊያደርግ የሚችለው ደግሞ ምርጫ ነው። ስለዚህ የተወሰነ ወራት ከመስከረም እስከ ጥቅምት የማራዘም ሁኔታ ሊኖርም ይችላል፣ ላይኖርም ይችላል። ዞሮ ዞሮ ግን እኛ በቅንዶት ወር ሁኔታው እንደሚደረግ አድርገን ነው እየተዘጋጀን ያለ ነው። ሁሉም ነገር እያዘጋጀን ያለ ነው። በዛ ሁኔታ ነው። ስለዚህ በእኛ በኩል ዝግጁ ነን፣ አምነንበታል። መደረግ አለበት የኢትዮጵያ ህዝብ የሚፈልገውን መምረጥ አለበት። እንግዲህ በምርጫ ቦርድ በሌሎችም በኩል ያለው ዝግጅት ደግሞ በቃል ተዘጋጅተናል ብለዋል። በተግባር ደግሞ የሲዳማን በውሳኔ እና የመሳሰሉትን በማስፈጸም የፓርቲዎች ምዝገባ እንዲህ የመሳሰሉትን በማስፈጸም እያሳየ ነው። እና በዚህ ደረጃ ከተዘጋጀ በእኛ በኩልም ዝግጁ ነን በዚህ ምርጫ ላይ ሀንድረድ ፐርሰንት ወይም መቶ ፐርሰንት ፐርፌክሽን ላይ ይገኝ ይችላል ግን ስልሳ ሰባ ሰማኒያ በመቶ ህዝቡ የሚያምንበት ከሆነ ሌሎችን ቀሪዎቹን ደግሞ በየጊዜው እያሳደግም እየጨመርንበት እንሄዳለን እና ለምርጫው ተዘጋጅተናል ማለት ነው። አሁን እንዳንጠቀሱት በርግጥ የኢትዮጵያ ፖለቲካ በጣም በፍጥነት ነው የሚለዋወጠው። በሁለት ወር ውስጥ ብዙ ለውጦች ታይተዋል። እናንተ ላይ የማያመላከት ለውጥ አሳድረዋል። እንግሊዙ ጠቅላይ ሚኒስትር ሀሮልድ ዊልሰን ድሮ ዝነኛ ካደረጋቸው ንግግራቸው አንዱ በፖለቲካ ውስጥ አንድ ሳምንት ረጅም ጊዜ ነው የሚለው አባባል ነው። ያንን ተከትሎ በአጭር ጊዜ ውስጥ እንደዚሁ አንዱ ክስተት ከተፈጠረው ኢትዮጵያ ውስጥ የብልጽግና ፓርቲ ምስረታ ነው። የብልጽግና ፓርቲ ምስረታ በኢዜማ አይን ለኢትዮጵያ የበረከተው ፋይዳ ምን ይሆናል ይላሉ? ከዲሞክራሲ ግንባታም ሆነ በጥቅሉ የሀገር አንዱ ኢዜማ በጎ ተጽዕኖ አሳድሯል ከምንላቸው ነጥቦች ውስጥ አንዱ ነው፣ የኢህአዴግ ወደ ዜጋ ፓርቲ ወደ ሀገራዊ ፓርቲ መሸጋገር መቻሉ በእርግጥ ይህንን በዘር ላይ ወይም በብሔረሰብ ላይ የተዋደነ የፖለቲካ አደረጃጀትም መሰራር የሚያመጣው ኢህአዴግ ነው። ስለዚህ ኢህአዴግ መቀየር በጣም የፖለቲካ ሜዳው ላይ በጣም ትልቅ ተጽዕኖ ይኖረዋል። ይህንን ለማድረግ የወሰኑ የለውጥ አመራሮችን በጣም በኢትዮጵያ ሕዝብ ዘንድ ሊመሰገኑ ይገባል። ምክንያቱም የዘር ወይም የብሔረሰብ ፓርቲ ስላለ ነው። መታወቂያም ላይ መኪና ታርጋም ላይ ባንክም ላይ በተለያዩ ሁኔታዎች ይዘን የፌዴራል አወቃቀሩ ራሱ ዘጠኙ ክልሎች ዘጠኝ ፓርቲ አላቸው። አዲስ አበባ ና ድሬዳዋ ብቻ ነው ሁለቱ ከተሞች ሰው እያዋቅ ሲያስተዳድሯቸው የነበረው። ና እንደዚህ አይነት የፌዴራል አወቃቀር ሀገር በፍጹም በፓርቲ ብቻ የታጠረ አልነበረም መሆን ያለበት የፌዴራል አወቃቀሩ ራሱን የቻለ የፓርቲው አሰራር ደግሞ ራሱን የቻለ ነው መሆን ያለበት ና ያንንም ግልጽ አድርጎ የሚያሳይ ስለሆነ የዘረራ አወቃቀሩ በመንግስት ላይ ያለ የፓርቲው አወቃቀር ደግሞ የራሱ የፓርቲው ፕሮግራም ላይ ያለ ሲያሸንፍ የሚያስተዳድርበት ሲሸነፍ ግን ወደ ቢሮው የሚመለስ መሆኑን የሚያሳይ ነው እና በጣም ትልቅ ለውጥ ነው ለኢትዮጵያ ሕዝብ በሀሳብ የምንወዳደርበት እንደ አንድ ዜጋ እንደ አንድ ሀገር ዜጋ በፍጹም ጨዋነትና በወንድማማችነት የምንተያይበት ተዋድኖ ለመጠፋፋት ዛቻ ማድረግ የማይኖርበት በነገራችን ላይ አሁን የቅርብ ጊዜ ትዝታ ነው። ሁለት ወር በሶስት ወር ውስጥ የነበረ ነው። የህወሓትና የብአዴን ባለስልጣናት በሚያወጡት መግለጫ ህዝቡን ሁሉ ወደ ጦርነት ይዘውት ሊገቡ የነበረበት ሁኔታ በቅርብ የምናስታውሰው ነው። ይሄ የሆነው አንድ ገዢ ፓርቲ ሆነው አገር እያስተዳደሩ እያለ ነገር ግን በተለያየ ሁኔታ በመዋቀራቸው የራሳቸውን ችግር ብቻ ሀገር አቀፋዊውን ነገር ትተው የራሳቸውን ጥቅም ብቻ የራሳቸውን ቤት ያሉባትን አካባቢ ብቻ ለማየት በመገደዳቸው ነው እና አሁን ግን አንድ ድርጅት ሲሆኑ ለትግራዩም ችግር፣ ለአማራውም፣ ለኦሮሞም፣ ለደቡቡም፣ ለሶማሌውም ችግር በጋራ መፍትሄ የሚፈልጉበት አሰራር ይሆናል ማለት ነው። ከሁሉ በላይ ግን ቅድም እንዳልኩህ ጥሩ አማራጭ ሆኖ በቀጣዩ ምርጫ ለመቅረብ ይረዳቸዋል የሚል እምነት አለን። እንደ አንድ ኃላፊነት እንደሚሰማው ዜጋም እንደ ፓርቲ መሪም አጠቃላይ ፖለቲካ ሜዳው ላይ የሚደረግ ለውጥ በጥሩ ሁኔታ ነው የምናየው። በተረፈ ከዚህ በፊት የመጡት የለውጥ ኃይሎችን ኢትዮጵያንም መንግስትንም ፓርቲያቸውንም ሀገርንም ያዳኑት ኢትዮጵያዊነትን በማንሳት ነው እንጂ የራሳቸውን ዘውግ በማንሳት አለ። ስለ ኢትዮጵያ ልንዘምር ነው ራሳቸውንም ፓርቲያቸውንም ሀገራቸውንም ያዳኑት እና ይሄ መቀጠሉ ደስ ብሎናል። በጣም እውነት ለመናገር ከዚህ በኋላ የኢትዮጵያን ሕዝብ አጭበርብሮ ምርጫ ምናምን ማስተዳደር አይቻልም። እንኳን አጭበርብሮ በትክክል አልፎ እንኳን የሚያስተዳድረው በርካታ ፈተናዎች እንደሚገጥሙ ምክንያቱም በጣም ለረጅም ዘመናት የተቀራቀሙ ጥያቄዎች ስላሉ ቤት መስራትን፣ ተስማምቶ መስራትን፣ በአንድ ልብ መስራትን ይጠይቃል እና ለዛም የረዳ እርምጃ በማድረጋቸው ለኢትዮጵያ ሕዝብ ውለታ ውለዋል። እንደው ለራሳቸው ለፓርቲያቸው ብቻ ሳይሆን ፓርቲያቸውንም ሀገራቸውንም ወደሚጠቅም አስተሳሰብ ተሸጋግረዋል የሚል እምነት ነው ያለን በአጠቃላይ። እንደዛም ሆኖ ግን በፖሊሲ በፕሮግራም እና በአሰራሮች ፍጹም የተለያየ አቀራረብ ስላለን እኛም የራሳችንን ለኢትዮጵያ ሕዝብ አቅርበን ለመመረጥ፣ እነሱም በዛው መልኩ ለመሄድ፣ ሌሎችም ፓርቲዎች ራሳቸውን አጠንክረው ለመምጣት እየተዘጋጁ ነው ያሉት እና የኢህአዴግ ወደዚህ ደረጃ ማደግ አጠቃላይ የፖለቲካ ሜዳው ላይ ትልቅ የሆነ ተጽዕኖ ነው ትልቅ የሆነ ለውጥ ነው የሚኖረው እና ይህንን ደግሞ እንዲሆነ ያደረገው የኢትዮጵያ ሕዝብ ትግል ስለሆነ ይህን ኢህአዴግንም ለመዋሀድ እና ለዚህ ደረጃ የበቃው ትግሉ ነው። ምክንያቱም ከዚህ በፊት ሃያ ሰላሳ አመት ሲያነሱት የነበረ አጀንዳ ነው። እነሱ እንደገለጹልንና ለዚህ ውጤት ያበቃቸው የኢትዮጵያ ህዝብ ነው። ለዚህ ምስጋና አሁንም መስጠት ያለባቸው ለኢትዮጵያ ህዝብ ነው የሚልም አገር ውስጥ ቅድም እንዳነሱት ቢያንስ በአራት መቶ ያህል አካባቢዎች መሰረት እንደጣላችሁና እንቅስቃሴያችሁንም በመገንባት ላይ እንደምትገኙ ገልጠዋል። በውጭ ሀገር፣ በባህር ማዶ ያሉት ኢትዮጵያውያንስ በኩል ቀጥታ የምርጫው ተሳታፊ ባይሆኑም ከድጋፍ አኳያ በሀገሪቱ ፖለቲካ ውስጥ ባላቸው ሞቀ እንቅስቃሴ አኳያስ የኢዜማ ፓርቲ ምን አይነት መሰረቶችን ለመጣል ላይ ይገኛል? በአሁኑ ወቅት በእርግጥ ሜልበርን ውስጥ የኢዜማ የድጋፍ ቡድን ተቋቁሟል፣ ባለፈው ሳምንት ውስጥ እና በሌሎች ክፍለ አለማትስ ምን አይነት እንቅስቃሴዎች እያደረጋችሁ ነው? ትልማችሁ ምንድን ነው? ኢዜማ አዲስ ፓርቲ ነው ብንልም አዲስ ፓርቲ ብቻ አይደለም። ምክንያቱም ቀደም ሲል የነበሩት አርበኞች ግንቦት ሰባት፣ የጋምቤላ ንቅናቄ፣ ሰማያዊ፣ የቀድሞ አንድነት፣ ራፓያል አሁን ወደ አስር ድርጅቶች ደርሰዋል እና የእነዚህ ሁሉ የሰውሀ የውጭ ሀገር ደጋፊ ኢቨን ሀሳብም የጽህፈት ቤት የሁሉም ነገር ወርሶ ነው የቀጠለው እና እንደ አዲስ ድርጊት ብቻ የሚታይ አይደለም። የሌሎችን የከሰሙ ድርጊቶችን ሀብት ሙሉ በሙሉ የወረሰ ነው እና ልክ እንደተመሰረተ ወደ ሰባ ከተሞችን ሰባ ሁለት አካባቢ ከተሞችን የድጋፍ ማህበር ለመመስረት ኮንታክቱ ነበረው፣ ወረድ የመጀመሪያ ግንኙነት ነበረው በሌሎች ፓርቲዎች በኩል ማለት ነው። ስለዚህ ከዛ ነው የተነሳው እና አሁን በጣም በጥሩ ሁኔታ እየሄደ ነው ያለው። ከዛ ፊት ግን አስተሳሰባችን ውጭ ሀገር የሚኖሩ ኢትዮጵያውያን በንጉሱ የሚወጡ በደርግ የሚወጡ በወያኔ ብዙዎቹ ተገድደው እና ተገፍተው የወጡ ናቸው በሀገራቸው ጉዳይም ባይተዋር አይደሉም ፍጹም። እንደውም በአንዳንድ ሁኔታ እዚህ ካለው ኢትዮጵያዊ በተለየና በተሻለ ሁኔታ ስለ ሀገራቸው ሲጮሩ የነበሩ ናቸው እና ይመለከታቸዋል በሚል በጉባኤውም ላይ ነበረን በመስራች ጉባኤ ላይ ከሁሉም የሀገራችን ክፍሎች ብቻ ሳይሆን ከሁሉም የዓለም ክፍሎች የነበሩ ኢትዮጵያውያን ተሳትፈዋል። ስለዚህ አሁንም በስራ አስፈጻሚም በኩል ውክልና አላቸው። በውጭ የሚኖሩ ኢትዮጵያውያን ወኪል አለ። ከዛ በተረፈ የዜግነትን ሁኔታ በተመለከተ በተለይ እንደዚህ ሁኔታ ተገድደው ኢትዮጵያውያን ወደፊት በንግግር የሚወሰን ሆነው ዜግነትን የሚፈቀድበትን ሁኔታ ለማመቻቸት ግን ሁለት ትውልደ ኢትዮጵያውያን ማለት ብቻ ሳይሆን ኢትዮጵያውያን የሁለቱም ዜግነት እንዲኖራቸው የማድረጉን ትግል እንደምንቀጥልበት በተለይ ኢትዮጵያውያን የሆኑ ደግሞ በውጭ ሀገር ያሉ የፓርቲውም አባል የሚሆኑበት የሚመርጡበትም ሁኔታ በተወሰኑ ደረጃዎች አሁን በተለያዩ ቦታዎች የምርጫ ጣቢያዎች ይዘጋጃሉ ከኖርማሉ በተለየ ሁኔታ። ስለዚህ ቢያንስ በዋና ዋና ከተሞች ላይ በሀገራቸው ጉዳይ ላይ የሚወስኑበት የሚመርጡበትን ሁኔታ ለማመቻቸት እየሰራ ነው ያለ ነው። ስለዚህ በውጭ የሚኖሩ ኢትዮጵያውያን ኢዜማ ሊቆምላቸው ይገባል። እነሱም ደግሞ ለኢዜማ ሊደግፉ ይገባል፣ አባል ሊሆኑ ይገባል በሚል እየሰራ ያለ ነው። አሁን ቅድም ካልኩ ወደ ሰባ ሁለት ከተሞች ወደ ሰላሳ የሚሆኑት አካባቢ ያቋቁመናል። ሜልበርንም እንዳልከው ተቋቁሟል። በአውሮፓም በአሜሪካም በካናዳም በኤዥያ ሀገሮችም በአፍሪካ ሀገሮችም እየተቋቋመ ነው ያለው አሁን ናይሮቢ ያለ በሶስት ቀን በኋላ ስለዚህ በሁሉም የዓለም ከተሞች ያሉ ኢትዮጵያውያን በአንድ ልብ እንዲቆሙ በኢትዮጵያዊነት እስከዚህ እንደሚሰራበት ብሔረሰብ ነው ሀይማኖት ምንድን ነው ሳይሉ ሁሉንም ዜጋ እንዲያሳጠፉ እየሰራ ነው ያለ ነው። እና በዚህም በኩል በጣም ውጤታማ ስራ እየሰራ ነው። በእርግጥ በፊት ያለው እርሾ ሆኖናል። ቅድም እንዳልኩ ግን ደግሞ በእያንዳንዱ ከተማ ጥሩ እየተደረገ ማንም ኢትዮጵያዊ መሳተፍ የሚችል ሁሉ የቀድሞ ፓርቲዎች አባል ይሆንም አይሆንም ሊሳተፍ እያደረግን ነው እና ከዚህ በፊት መጀመሪያ ላይ ፕሮፌሰር ብርሃኑ ና ቶናትን ፈለቀ ሄደውን የመጡት አንድ ዙር ወጥተው ነበረ። ከዚ ቀጥሎ እኔም አቶ ግርማ ሴፉም አቶ አንዳርጋቸውም እንደዚሁ በርካታ ኢትዮጵያውያንን በውጭ ሀገር አግኝተናል፣ በአውሮፓን፣ በአሜሪካ አሁን ደግሞ። በቀጣይ አቶ አንዱአለም ና መሳፍንት ውጭ ናቸው። አሁን ከሳምንት በኋላ ይመለሳሉ። እንግዲህ በቀጣይ በአውስትራሊያን ሀሳብ አለን ኢትዮጵያውያን ጋራ በተለይ የፓርቲው አባላትና ደጋፊዎች ጋር ለመነጋገር አጠቃላይ መንፈሱ ግን ይሄንን ይመስላል። አቶ የሸዋስ አሰፋ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አድርጌ አመሰግናለሁ ካሳሁን። እሺ፣ ስንም በጣም አመሰግናለሁ። እንግዲህ የኢትዮጵያ ጉዳይ ኢትዮጵያ ውስጥ የሚኖሩ ወይም ውጭ የሚኖሩ ተብሎ የሚከፈል አይደለም። በተለይ በአሁኑ ጊዜ ሁሉም ኢትዮጵያውያን እኩል ኃላፊነት አለባቸው የሚል እምነት ነው ያለኝ። በሜልበርን የሚኖሩ ኢትዮጵያውያን በራሳቸው ተነሳሽነት ሰዎችን ሰብስበው አነጋግረው ለሀገራችን የራሳችን አስተዋጽኦ እናደርጋለን ብለው የድጋፍ ማህበሩን መስርተው እየተንቀሳቀሱ በመሆናቸው፣ በዚህ በፊትም በትግሉ ላይ የነበሩ ናቸው። በእርግጥ ስማቸውን ዝርዝር ስለማልጨርስ ነው። በጣም በጣም እናመሰግናለን በርቱ ለማለት ፈልጋለሁ። ይሄ ልስጥልኝ። ታንኪ ዩ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴለስ ዩ ን ላይክ ስ ን ፌስቡክ ፎሎ ስ ን ትዊተር